አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ስራ አስኪያጅ፣ በቅድሚያ ፀሐይ አሳታሚ ድርጅት መቼ እንዴትና ለምን ተቋቋመ? አመሰግናለሁ ለዚህ እድል። ፀሐይ አሳታሚ ድርጅት የተቋቋመው በአስራ ዘጠኝ በፈረንጆቹ ዘጠና ስምንት አመተ ምህረት ነው። የመጀመሪያው መጽሐፋችንን ያሳተም ነው። ከዛ በኋላ ከጥቂት አመታት ያህል የተለያዩ በኢትዮጵያ ጉዳይ ላይ የታተሙ መጽሐፍቶችን ስናከፋፍል ቆይተን በፈረንጆቹ ሁለት ሺህ ሁለት ላይ በሙሉ ሰዓትነት መስራት ጀመረን። የተቋቋመበት ዋናው ምክንያት እኔ ወደ አሜሪካን ሀገር ከመጣ በኋላ በስደት ከቆየ በኋላ ስለ ኢትዮጵያ የሚወጡ መጽሐፎች በብዛት አልነበሩም። የሚወጡትን መጽሐፎች ደግሞ አብዛኛዎቹ ኢንቨንሽን ኦፍ ኢትዮጵያ ወይም ደግሞ በኢትዮጵያ ታሪክ ላይ የዚህ የመገነጣጠል የፖለቲካ ትኩሳቱም ይመስለኛል የኢትዮጵያን ታሪክ የሚያቋሽሹ ወይም ደግሞ አዲስ ታሪክ የሚጽፉ ወይም ደግሞ ድሮ የምናውቃትን እኔ ማውቃትን እየወደድኩ ብዙ እንደውም ልማርባት ላውቅ የምፈልጋትን አገሬም ሊያሳየኝ የማይችሉ መጽሐፎች ነበሩ ገበያ ላይ በብዛት የሚገኙ የድሮዎቹ ደግሞ መልካም የነበሩት ደግሞ ከገበያ ላይ ጠፍተው ማንም የሚያመጣቸው አልነበረም። በዛ ምክንያት ከብዙ መጠበቅ በኋላ ትላልቆቹ ሰዎች ወይም ትላልቆቹ ድርጅቶች ይህንን የማያደርጉ ከሆነ እኔው ያንን እንደ ራሴ መስዋዕትነትም ብለው ትግልም ብለው በዛ መልኩ የበኩሌን አድርጌ እኔ እንደተቸገርኩት የእኔ ታናሽ ወንድምና እህቶች የኢትዮጵያን ታሪክ ማወቅ ፈልገው የሄድኩበትን መንገድ መሄድ የለባቸውም በሚል ቁጭት ነው የፀሐይ አሳታሚ ድርጅት የተጀመረው። እስካሁን ኢትዮጵያ ተኮር የሆኑ ምን አይነት መጽሐፍቶችን አሳትማችኋል? ከዛም አልፎ ኢትዮጵያ ጥናቶችን የሚመለከቱም እንደዚሁ የምርምር ጽሁፎችን ይዘው የሚወጡም መጽሄቶችም ይታተማሉ። ምን ያህልስ አስተዋጽኦ አበርክተዋል ከታሪክና ከምርምር አኳያ ይላሉ። እንግዲህ አሁን ይህንን አዲስ አመት ስናክብር እስካሁን የሰራናቸውን ስራዎች ወደኋላ ላይ በመመልከት እድሉ ነበረን። በአሁኑ ሰአት ከመቶ በላይ መጽሐፎችን አሳትመናል አብዛኛዎቹ በኢትዮጵያ ጉዳይ ላይ ነው። ባለፉት አስራ አምስት ዓመታት ፕሮፌሰር ሪቻርድ ፓንክረስት የጻፏቸውን አብዛኛዎቹን መጽሐፎች ሁሉን ማለት ይቻላል እኛ ነን ያሳተምነው። ሟቹ ፕሮፌሰር ዶናልድ ሌቪን የጻፉትን ዋክሰን ጎልደን ከእንደገና ደግሞ አሁን እስከ ዛሬ ድረስ የሰሯቸውን ስራዎችን ሁሉ ያተናከረ መጽሐፍ ኢንተርፕሬቲንግ ኢትዮጵያ የሚለውን መጽሐፋቸውን አሳትመናል። ወደ ኋላ ሄደን ብዙ የጥናታዊ ምርምሮች መድብሎችን የሚይዘው ደግሞ የኢንተርናሽናል ጀርናል ኦፍ ኢትዮጵያን ስታዲዝ የሚባለው ትምህርታዊ ምሁራዊ ይዘት ያለው የአካደሚክ መድብል ደግሞ እሱን አሁን አስረኛ ኢሹ አውጥተናል። እስካሁን ድረስ በሚታወቀው ምናልባት የኢትዮጵያን ጥናት እንደ ስራ አድርገው በዩኒቨርሲቲ በተቋም ደረጃ የሚያካሂዱት አውሮፓውያኖቹ ናቸው፣ በብዛት እነሱ ናቸው የኢትዮጵያን በፈረንሳዮችም ሆነ ጀርመኖቹ ጣሊያኖቹም የራሳቸው ጀርናሎቹ አሏቸው። አዲስ አበባ ዩኒቨርሲቲ ደግሞ አንድ የታወቀ ጆርናል አለው። ጆርናል ኦፍ ኢትዮጵያ ስታዲ የሚባለው ነው። ግን ባለው የሀገሪቱ የፖለቲካ ያለመረጋጋት ምክንያት ከዚህ ከቋንቋ ፖለቲካ ካልሆኑ ኒውትራል ወይም ደግሞ መንግስት ከማይነኩ ቶፒኮች ሌላ ኢኮኖሚ፣ ፖለቲካውን የሚዳስስ ራሳችንን ልናጠና ራሳችንን ክሪቲክ ልናደርግ የምንችልባቸው ከራሳችን ስህተቶች ልንማር የምንችልባቸው መጽሐፎች ስልጣን ላይ ያሉ ሰዎችን ሊያስቀይም ስለሚችል በሚል መልኩ ብዙ ጊዜ አይዳፈርም ወደዛ አይነት ነገር ለማድረግ እና ያ ደግሞ ተማሪውን ይጎዳዋል እና በዛ ምክንያት ፈረንጆቹ በሚጽፉት ወይም በሚያሳትማቸው መድብሎች ላይ እኛ ተሰልፈን የነሱ ገበታ ቀማሽ ወይም ደግሞ አቃማሽ ሆነን የቆየነው፣ አሁን ግን በራሳችን መድብል በተለይ ለኢትዮጵያዊ ወጣት ምሁራኖች ሊያሳድጋቸው በተለይ በዚህ በአካዳሚክ ፊልድ ውስጥ መቆየት ለሚፈልጉ ደግሞ የመጀመሪያቸውን ወይም ጽሁፎቻቸውንም ሆነ ስራቸውን የሚያወጣላቸው መድብል ሆነው እያገለገለ ነው ያለው እና እንደዚህ አይነት ነገሮችን እያደረግን ነው ያለ ነው። በቅርቡ ኢትዮጵያ በጣም የብዙ ሃይማኖቶች መኖሪያ መቆያ ሀገር እንደመሆኗ መጠን የራሳችን የሆነ የጥናት መድብል የለንም። ይህንን የምናጠናበት እና እሱን ለመቀየር በሚል የኢትዮጵያ ጀርናል ኦፍ ሪሊጅስ ስታዲዝ የሚል አዲስ ጀርናል አቋቁመን አሁን በዚህ ዓመት ማገባደጃ ላይ ገበያ ላይ ይውላል። ሌላ ፖለቲካን አስመልክቶ ከወጡ መጽሐፎች ከምና ከሰተምናቸው መጽሐፎች ውስጥ የአረጋዊ በርሄ የጻፉት ፖለቲካል ሂስትሪ ኦፍ ቲቴልስ የተሰኘውን የወያኔ ህርነት ትግራይን የፖለቲካ ታሪክ ከእንደገና ደግሞ የሀፓው መስራች ከመስራቾች አንዱ መላኩ ተገኝ የጻፈውን ስቴት ኤንድ ሲቪል ሶሳይቲ የሚለውን መጽሐፍ በኢትዮጵያ ያለውን ዲቨሎፕመንት ቻሌንጅ ብሎ የሚሰይመውን መጽሐፍ አሳትመናል። በቅርቡ ደግሞ ዶክተር ግዛቸው ጥሩነህ በራይዝ ኤን ፎል ኦፍ ሰሎሞን ዳይናስቲ ኦፍ ኢትዮጵያ የሚል የሰሎሞን ዳይናስቲ ኢትዮጵያ ውስጥ እድገትና ውድቀትን አስመልክቶ አሁንም ደግሞ ከክብረ ንግስት ጋር ያገናኝ አሁን ያለውን እንድምታ የሚያቀርብበትን ጥናታዊ መጽሐፍ በቅርቡ ገበያ ላይ ያቀድሰ ነው። ይህም ብቻ አይደለም። ከዚያም ባሻገር ፖለቲካ ተኮር በሆኑ መልኩ እንደዚሁ የአለፈውን ሥርዓት በሚመለከት ዋነኛ የፖለቲካ ተዋናይ ከነበሩት በወቅቱ የቀድሞ የሀገሪቱ ፕሬዚደንት መንግስቱ ኃይለማርያም ትግላችን በሚል ሁለት እኛና ቤቱ በሚል እንደዚሁ ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ በአሁኑ ወቅት ደግሞ ሰሞኑን ገበያ ላይ ሊውል ይችላል ተብሎ የተነገረለት ያለው አብዮቱና ትዝታ የሚለው በቀድሞ የሂድሪ ምክትል ፕሬዚዳንት ፍስሀ ደስታ ጻፎ መጽሐፎች አሉ። ሶስቱም በዛ ወቅት የደርግንና የሂድሪን ዘመነ መንግስት የሚያነሱ ናቸው። ይሄኛው የአሁኑ የቀድሞ ምክትል ፕሬዚዳንት ፍስሀ ደስታ አብዮቱና ትዝታ የሚለው መጽሐፍ ከቀድሞዎቹ ትግላችንና እኛና አብዮቱ ከሚለው ለየት የሚያደርገው ምንድን ነው? ዋነኛ የመጽሐፉ ጭብት ትኩረትስ ምን ላይ ነው? አብዮቱና ትዝታ የሚለው መጽሐፍ ከሁለቱ የሚለይበት ዋናው ትልቁ ምክንያት በተለይ ትግላችን የተጻፈበት ጊዜ፣ የወጣበት ጊዜ የቀድሞ የደርግ ባለስልጣናት እስር ቤት የሞት ፍርድ ተፈርዶባቸው ባለው እነሱ እንዲያዩት፣ እነሱም እንዲያነቦት ወይም ደግሞ በዛ ሰዓት በደርግ ስርዓት የኢትዮጵያ መንግስት አስተዋጽኦ መንግስት ከውጭ ወይም ደግሞ ተቃዋሚዎች ከውጭ እንደሚከሷቸው ሳይሆን መልካሙን ስራ እንደተሰራ ከእንደገና ደግሞ ስልጣንም ላይ ሲወጡ የያዙትን መንግስት ምን አይነት ደረጃ ላይ እንደነበረ ከ ከምን ተነስተው ምን እንደደረሱ ለማሳየት ይህንን መግቢያቸው ላይ የጻፉትን ነገር ነው ደግሞ አንደኛ እዛ ላይ ሊሚቴሽን አለው። ሁለተኛው ደግሞ እኛና አብዮቱ ሲሉ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ደግሞ የጻፉት ላይ ከስሙ ከመጽሐፉ ስም እንኳን እንደምንረዳው እኛና አብዮቱ ነው የሚሉት። እንግዲህ ይሄኛውን ሁለቱን ሶስቱን ለማወዳደር ከሆነ የኮሎኔል መንግስቱና የሻምበል ፍቅረ ስላሴ ሁለቱም እኛ ብለው ነው ስለደርግ የሚያወሩት ለመጀመሪያ ጊዜ ኮሎኔል ፍስሐ ናቸው እኔ ብለው እና አብዮቱን የሚዳስሱት በዚህ መጽሐፋቸው፣ እና ትልቁ ልዩነት የሚመስለኝ እሱ ነው። እኔ ብለው ነው የሚናገሩት። ስለዚህ እኔ ብለው ስለሚናገሩ ብዙ ነገር ለማለት እድሉ አላቸው እዚህ መጽሐፍ ላይ። እሱ ነው ዋናው ልዩነታቸው። እና እዚህ መንግስት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ከነበሩት ሰዎች አንዱ እንደመሆናቸው አስራ አምስት ዓመት ስልጣን ላይ ቆይተው ሀያ ዓመት ታስረው የወጡ ሰው እንደመሆናቸው እንደ አንባቢ እኔ ትናንተ ልናገኛቸው ልንሰማቸው ማንችላቸውን ሰዎች በቅርብ እንደሰሙና እንዳወሩ ሰው ይህንን ሁሉ ተንትነው ያስጎበኙናል። ስለዚህ የእሳቸውን እይታ የእሳቸውን እንድምታ እናያለን ማለት ነው። ሌሎች ደራሲያኖች ለህዝብ ይሄ ነው ብለው ከትውስታቸው ወይም ከህይወት ተሞክሯቸው ከተናገሩት ውጪ በሳቸው በኩል ለየት ያሉ አዲስ በሳቸው አታያይ የሚናገሩት ነገር አለ ለህዝብ እንግዳ የሆኑ የማይታወቁ ነገሮች፣ ብዙ ነገሮች አሉ። ለሌላው ያልታዩ ነገሮችን ከተናገሯቸው ጋር ከመጀመር በፊት መጀመሪያ ስለ ራሳቸው እሳቸው ራሳቸው በአብዮቱ የተደረጉ ብዙ ሰው የሚያዝንባቸውን ነገሮች የኃላፊነት ወስዶ የሚናገሩበት አሉ። ለምሳሌ ከመጽሐፍ ውስጥ በጣም ብዙ የተለያዩ ምናልባት ለመጀመሪያ ጊዜ የሚሆኑ የሚመስሉ ኮኔክት ያሏቸው ነገሮች አሉ ለምሳሌ አንድ ሶስቱን ለመጥቀስ ያህል የመጀመሪያ ደረጃ ለእኔ በጣም ትልቅ አስተዋጽኦ አለው ብዬ የማስበው እንደዚህ ይላሉ። ደርግ በወሰዳቸው በጎ እርምጃዎች እንደምደሰት ሁሉ በማወቅ በድፍረት ባለማወቅና በስህተት ለተፈጸሙት ደግሞ ሙሉ ኃላፊነትን በመውሰድ በበኩል የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ይላሉ። ይሄ ትልቅ ትልቅ እንትን ነው ለሁላችንም። ለይህንን እዚህ ጋር ለመድረሳችን እኔ በጣም ደስ ይለኛል። ሌላ ቦታ ደግሞ ኢትዮጵያ ትቅደም ያለ ምንም ደም ብለን በተነሳን ማግስት እነዚያ ለሀገራቸው የለፉትን እና የደከሙትን አዛውንቶች መጦር ስንችል ገደል ናቸው ይላሉ። ይሄ እራሳቸውንም አላወጡም በኃላፊነት ወስደው ይሄንን የሚሉት ሌላ ቦታ ደግሞ እንደዚህ ይላሉ የኢህአፓ ቆራጥነት የመኢሶን ርዕዮተ ዓለም ብስለትና የደርግ ሀገር ወዳድነት ተጣምሮ ሀገሪቱን ወደ ላቀ ደረጃ ሊያደርስ ይችል የነበረ ኃይል በአመራሮቹ ስህተት ያለ አግባብ እርስ በርሱ ተጨራረሰ ይላሉ። እንደዚህ አይነት ነገሮች ብዙ አሉ መጽሐፍ ውስጥ። ምናልባት አንባቢያን እርግጠኛ ነኝ ከአንድ ተጀደር ላው ፔጅ ሲሄዱ ከዚህ የበለጠ ብዙ ነገሮችን ለነሱ የሚስማማቸውን ነገሮች ያገኛሉ ብዬ ተስፋ አደርጋለሁ። መጽሐፉ መቼ ነው ገበያ ላይ ሊውል የሚችለው? ለተደራሲያን መቼ ይደርሳል የሚል አመላከት አላችሁ? በውጭ ሀገርም ሆነ በአገር ውስጥ እዚህ አሜሪካን አገር መስከረም አንድ ቀን ተከፋፍሎ በአብዛኛዎቹ ሱቆች ደርሷል። አሁንም አንዳንድ ቦታዎች እየተዳረሰ ነው ያለው። በአውሮፓ እና አውስትራሊያ በዚህ በያዝነው ወር መጨረሻ ላይ ይደርሳል። ኢትዮጵያ ደግሞ ከሁለት ወር በኋላ ሀገር ቤት ታትሞ ለሕዝብ ይቀርባል። እና እንደውም ሀገር ቤት አንድ አይነት ፕሮግራም ተደርጎ መጽሐፉን ለሕዝብ የሚከፈትበትን ፕሮግራም እያሰብን ያለ ነው። አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ስራ አስኪያጅ፣ ስለ ቃለ ምልልሱ እናመሰግናለን። Seven billion stories and counting. SBS Radio